የእነ አቶ ጀዋር መሐመድን የእምነት ክህደት ቃል ለማሰማት ዛሬ ቀጠሮ የነበረው የፌዴራሉ ከፍተኛ ፍርድ ቤት ሌላ ተለዋጭ ቀጠሮ ሰጠ። የእስረኞቹ ሕክምና ለምን እንዳልተፈጸመ የተጠየቁት የቃሊቲ ማረሚያ ቤት ኃላፊዎችም ከፍርድ ቤቱ ቀርበው ምን ላይ ሰጥተዋል። ሙክታር ጀማል ተከታትሎታል። ዛሬ 33ኛ ቀናቸውን በረሃብ በአድማ ማስቆጠራቸውን የተገለጸው እነ አቶ ጀዋር መሐመድ የተከሳሾችን የእምነት ክህደት ቃል ለመስማት ተለዋጭ ቀጠሮ በሰጠው የልደታ ፌዴራል ከፍተኛ ፍርድ ቤት ተገኝተዋል። በችሎቱ ላይ ለፍርድ ቤቱ የተናገሩት አቶ በቀለ ገርባና ጋዜጠኛ መለሰ ድሪብሳ እኛ የተገኘነው ለፍርድ ቤቱ ካለን ክብር ነው ብለዋል። ነገር ግን የፍርድ ቤት ትዕዛዝ እንደፈለገ እየተጣሰ ሕክምና በማጣት ጤናችን አደጋ ውስጥ እየወደቀ ነው ብለዋል። ተከሳ አቶ በቀለ ገርባ በማከልም ከቀድሞ ሕመሜ በተጨማሪ አይንን እያመመኝ ነው። እስከሚቀጥለው ቀጠሮ በሕይወት መቆየቴንም አላውቅም ብለዋል። በረሃብ አድማው የተሳተፉት በሙሉ የተገኙ ሲሆን ከረሃብ የተነሳ በመድከማቸው መናገርም ሆነ ሀሳብ መግለጽ ባለመቻላቸው ፍርድ ቤቱ የእምነት ክህደት ቃላቸውን ለመስማት ለመጋቢት 6 2013 ተለዋጭ ቀጠሮ ሰጥቷል። በሌላ በኩል እዛው በተመሳሳይ ችሎት ፍርድ ቤቱ የተመለከተው ውሳኔ አስተላ ጋር አልፎ የነበረው የእነ አቶ ጀዋር ሲራጅ መሐመድ የህክምና ሂደት ለምን እንዳልተፈጸመ የቃሊቲ እስር ቤት ኃላፊዎች መልስ እንዲሰጡ በጠየቀው መሠረት ኃላፊዎቹ የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ አደሬ፣ ረዳት ኢንስፔክተር ድሪባ ሰንበታና አቶ አንተነህ ገበየው በችሎቱ ተገኝተው ቃላቸውን ሰጥተዋል። በፍርድ ቤቱ የተወሰነው የተከሳሾች የህክምና ሂደት እንዳይፈጸም ያደረገው ማን ነው የሚል ጥያቄ ከችሎቱ የቀረበ ሲሆን የቃሊቲ እስር ቤት ኃላፊዎች በሰጡት ምላሽ ውሳኔው መሠረት ተከሳሾችን ለማሳከም በጉዞ ላይ እንዳሉ ሜክሲኮ አካባቢ ሲደርሱ ከፌዴራል ማረሚያ ቤቶች ኮሚሽን ተደውሎ ላንድማርክ ሆስፒታል ሳይሆን ወደ ጦር ኃይሎች ሆስፒታል ይዘናቸው እንድኔ ታዘናል ብለዋል። እኛም ላንድማርክ ሆስፒታል ውሰዱ የሚል ትዕዛዝ ከፍርድ ቤት ደርሶናል። በምን ትዕዛዝ ነው ይህንን መሻር የምንችለው ብለን ስንጠይቅ በጠቅላይ አቃቢ ህግ የተፈረመበት ደብዳቤ ተላከልም ብለዋል። እናንተ መከተል የሚገባችሁ የፍርድ ቤት ትዕዛዝ ነው ወይስ ሌላውን የሚል ጥያቄ ፍርድ ቤቱ ለቃሊቲ ኃላፊዎች ያቀረበ ሲሆን ኃላፊዎቹም እኛ የምንቀበለው የፍርድ ቤትን ትዕዛዝ ቢሆንም ተጠሪ መስሪያ ቤት በመሆናቸው እምቢ የምንልበት መንገድ ተቸግረናል የሚል ምላሽ ሰጥተዋል። ችሎቱ በበኩሉ የፍርድ ቤትን ትዕዛዝ በመፈጸምና ባለመፈጸም ሂደት ውስጥ የተፈጸመ ወንጀል አለ ወይስ የለም የሚለውን ለመለየት ወንጀል ተፈጽሞ ከሆነ ማን እንደፈጸመ ለይቶ ትዕዛዝ ለመስጠት ለመጋቢት 6 2013 ቀጠሮ ሰጥቷል። ዛሬ የተገኙ የቃሊቲ ማረሚያ ቤት ኃላፊዎችም በዕለቱ እንዲገኙ ብሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።